መዝሙር አምሳ ዘጠኝ አምላኬ ሆይ ከጠላቶቼ አድነኝ፣ በላይም ከቆሙ ታስጠለኝ አስጠለኝ፣ ከግፍ አድራጊዎች ታደገኝ፣ ከደም ሰዎችም አድነኝ። እነሆ ነፍሴን ሸምቀውባታልና ብርቶችም በላይ የተሰበሰቡ፣ አቤቱ፣ በበደሌም አይደለም በኃጢአቴም አይደለም። ያለ በደል ሮጡ ተዘጋጀሁም። ተነስ ተቀበለኝ እም አንተም አቤቱ፣ የኃያላን አምላክ የእስራኤል አምላክ አሕዛብን ሁሉ ትጐበኛቸው ዘንድ ተነስ፣ አመፅ የሚያደርጉትን ሁሉ አትማራቸው። ማታ ይመለሱ እንደ ውሾችም ይራቡ፣ በከተማም ይዙሩ። እነሆ በአፋቸው አሰምተው ይናገራሉ፣ ሰይፍም በከንፈሮቻቸው አለ፣ ማን ይሰማል ይላሉ። አንተ ግን አቤቱ ትስቅባቸዋለህ፣ አሕዛብንም ሁሉ ትንቃቸዋለህ። እግዚአብሔር መጠጊያዬ ነውና ኀይሌን ወደ አንተ አስጠጋለሁ። የአምላኬ ቸርነቱ ይገናኘኛል። አምላኬ በጠላቶቼ ላይ ያሳየኛል። ሕግህን እንዳይረሱ አትግደላቸው፤ አቤቱ ጋሻዬ፣ በኃይልህ በትናቸው አውርዳቸውም። ስለ አፋቸው ኀጢአት፣ ስለ ከንፈራቸውም ቃል መርገምንና ሐሰትን ስለሚናገሩ በትቢታቸው ይጠመዱ። በቍጣ አጥፋቸው፣ እንዳይኖሩም አጥፋቸው። የያዕቆብም አምላክ እስከ ምድር ዳርቻ ድረስ እንዲገዛ ይወቁ። ማታ ይመለሱ፣ እንደ ውሾችም ይራቡ፣ በከተማም ይዙሩ። እነርሱም መብል ለመፈለግ በተኑ፣ ያልጠገቡ እንደሆኑም ያንጐራጕራሉ። እኔ ግን ለኃይልህ እቀኛለሁ፣ በምሕረትህም አልደው ደስ ይለኛል። በመከራዬ ቀን መጠጊያዬና አምባዬ ሆነኸኛልና፣ ረዳቴ ሆይ ለአንተ ለአምላኬ ዘምራለሁ፣ አንተ አምላኬ መጠጊያዬ ምሕረቴም ነህና።